ገና ከጠዋቱ ጀምሮ ነበር ሙእሚኑ ከያጥቢያው ወደ አዲስ አበባ ስታዲየም መትመም የጀመረው። የበዓሉ ሥነሥርዓት ስርዓት ከወትሮው በተለየ ቀደም ብሎ ተጀምሮ ሁለት ሰዓት ተኩል ላይ ተጠናቋል። የስታዲየሙ ግማሽ ያህል ቦታ ክፍት እያለ ፖሊሶች ሞልቷል እያሉ የሚገባውን ሕዝብ በመከልከላቸው አብዛኛው ሕዝብ በስታዲየሙ ዙሪያ ለመስገት ተገደዋል። በዓሉ በተለያዩ ሃይማኖታዊ ሥነ-ሥርዓቶች ከተከናወነ በኋላ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ተወካይ ሼክ ከዲር ሁሴን ካሰሙት ንግግር የዛሬውን አረፋ በዓል ስናከብር አላህ ሱብሓነሁ ወተዓላ ከራሳችን በላይ አስበልጠን እንድንወደው በነቢዩላህ ኢብራሂም አለይሂ ሰላም በልጃቸው እስማኤልና በባለቤታቸው ሀጀራ ካላ የቀረበላቸውን ከባድ ፈተና በጠንካራ ኢማን ማለፋቸውን በማስታወስ ነው። በየቤታችን የውድህያ እርድ ስንፈጽም ይህንን ድንቅ ታሪክ በማስታወስና የተቸገሩ ወገኖችን ሸሪያዋ በሚያዘው በሚያዘን መሰረት እየፈጸምን መሆን አለበት። የአዲስ አበባ ከንቲባ ተወካይ አቶ ኤፍሬም ግዛው በበኩላቸው ከትናንት ጀምሮ የተበሰረውና መጪው ዘመን የኢትዮጵያ ከፍታ ይሆናል በሚል እየተገበረ ባለው ፕሮግራም ማግስት መከበሩ ሲሆን ድርጅታችንና መንግስታችን በትልቅ ተሃድሶ ሂደት ውስጥ ባሉበት የህዝቡ የመልካም አስተዳደር ጥያቄዎች ለመመለስ እየተንቀሳቀስን ባለንበት የጸረ ሙስና ትግሉን በማቀጣጠል እርምጃ እየተወሰደ ባለበትና በአጠቃላይ በሦስተኛው የመጀመሪያው አስር ዓመት የሚሊኒየም ጉዛችን ሂደት ውስጥ ሆነን የምናከብረው በዓል በመሆኑ ልዩ ስፍራ የሚሰጠው ይሆናል። ከበዓሉ ታዳሚዎች የተወሰኑትን አነጋግረናል። አቶ ራመቶ ሳይድ እባላለሁ። ከቤቴ ስመጣ እስካሁን ድረስ በጣም በደስታ ነው። ተዛዝነን ያለው ለሌለው ተካፍሎ መብላት አንድ ላይ በጋራ ሆኖ ድሃው ሀብታሙ እኩል ተደስቶ የሚኖርበት ሁሉም ነገር ዝግጅት በሰላም በደስታ ሰግዶ አሁን ሁሉም ወደ ቤቱ ይሄደ ቤቱ ከደረሰ በኋላ የእርድ ስነ ስርዓቱ ይደረጋል። ከጓደኛም ከሁሉም ካጣውም ምንም ነገር ለሌለው በማካፈል እኩል ገባታችን አንድ አድርገን ነው የምንበላ። ያው ናስር መሐመድ ይባላለሁ። ዝግጅቱ በጣም አሪፍ ነው፣ ደስ ነው የሚያሰኘው። ስለዚህ ያው በጣም አሪፍ ነው ነው የሚለው። በእኔ በኩል ምንም እንትን ያጋጠመን ነገር ምንም ነገር የለም። በጣም በጥሩ ሁኔታ ወደ ቤታችን እንሄዳለን። ቤት ያው እኛ የምናከብረው ምንድን ነው ያው ለሰባት አንድ በሬ አርደን ተካፍለን፣ አሁን ከዚህ በኋላ ተካፍለን ባህሉን በዚህ ሁኔታ እናከብረዋለን። አብዲ ነው የሚባለው። በጣም አሪፍ ዝግጅት ነበረ። ከመስቀል ፍላወር ነው የመጣሁት እና ዝግጅቱ በጣም የተከበረ ነው። አመጣጥ በጣም በጣም አሪፍ ነው እና በጣም ምርጥ ነው። ዝግጅቱ የተከበረ ነው። በዓሉ ቤት ያ ሁሉ ነገር ተዘጋጅተዋል። በሬው ታርደዋል። ቅርጫ ያ ከዘመድ ከወንድም ክእል ከሁሉ ሰው ነው ማሳልፈው በጣም በሚያምር ሁኔታ ማለት ነው። በዓሉ በጥብቅ የጸጥታ ቁጥጥር የተከናወነ ሲሆን፣ በሰላም ተጀምሮ በሰላም ተጠናቋል። በዓሉን በማስመልከት በመንግስት መገናኛ ብዙኃን ይተላለፉ ከነበሩ ዜናዎች ከፖሊስ የተላለፈው መልእክት ብዙዎችን አላስደሰተም። ዜናው በዓሉ በሰላም እንዲጠናቀቅ ፖሊስ አስፈላጊውን ቅድመ ዝግጅት አድርጓል፣ ወደ በዓሉ የሚመጡ አማኞች ስለት እና ሌሎች አዋኪ ያላቸውን ነገሮች ይዛችሁ አትምጡ የሚል ነበረ። የሚገርመው በዓሉ በጠዋቱ ተጠናቆ እያለም የተለያዩ የመንግስት መገናኛ ብዙኃን በየዜና ሰዓታቸው እየደጋገሙ ማወጃቸው ነበረም። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም